ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም፣ ሰላም! የሀገር ልጆች እንዴት ከረማችሁ? እነሆ ለተሰንበት ማለዳ የሚደመጠው ከምድር እስከ ህዋ ጀመረ፣ ከኤፍኤም አዲስ 97 ነጥብ አንድ የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ አብረን እንቆይ ዘንድ በአክብሮት ጋበዝ የአገር ልጆች ባለፈው ሳምንት ፕሮግራማችን የሪሞት ሴንሲንግ ማለትም የርቀት መቆጣጠሪያ ወይም የርቀት ዳሰሳ ቴክኖሎጂ በተፈጥሮ ሀብት ጥናትና ጥበቃ ላይ ያለውን አበርክቶ መዳሰስ ጀምረናል። በተለይም የውሃ ሀብትን በምን ሁኔታና ደረጃ ማጥናትና መረጃ መሰብሰብ እንደሚያስችል ተመልክተናል። ዛሬ ደግሞ የደን ሀብት ጥናትና አጠባበቅ ላይ ስለሚኖረው ጠቀሜታ እንቃኛለን። ለዚህ ዝግጅት ደግሞ ርዕሰ ጉዳዩ በቀጥታ የሚመለከታቸውን ባለሙያ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋብዘናል። ወርቁ ዘውዴ ይባላለሁ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪና መምህር ነኝ። ተቋማችን የማስተርስ እና የፒኤችዲ ፕሮግራም አለው፣ ከአዲስ አበባ ዩኒቨርሲቲ ጋር ተቀናይቶ የሚሰጠው። ከዛ ውስጥ ሪሞት ሴንሲንግ አንዱ የፒኤችዲ እና የማስተርስ ፕሮግራም ነው። በዛ እንደ ተማሪ እንደ ማስተማርም እንደ ማማከርም ከዛው ጎን ለጎን ምርምር በመስራት ላይ ይገኛሉ። መልካም ዶክተር ወርቁ ዘውዴ፣ በመጀመሪያ የምናነሳው ጥያቄ እንግዲህ ከዚህ ከሪሞት ሴንሲንግ ወይም የርቀት ዳሰሳ ወይም መቆጣጠሪያ ቴክኖሎጂ ጋር በተያያዘ በተደጋጋሚ እያነሳ ነው እንዳለው ሀብታችንን፣ መሬታችን ላይ ያለውን ሀብት ለመለየት፣ ለመጠቀም፣ ለማቀድ፣ ለመንከባከብ የመሳሰሉትን ነገሮች እንደሚያስችለን እያየን ነው። ከእነዚህ የተፈጥሮ ሀብቶቻችን ደግሞ አንዱ እጽዋት ናቸው ደኖቻችን እኛ የምንተክላቸው በየተራሮቹ ላይ በየሜዳው፣ በየመንገዱ፣ በየግቢው፣ በየከተሞቹ የምንተክላቸው እጽዋት በተፈጥሮም የበቀሉት ከሳር ጀምሮ ያሉት ሀብቶቻችን ናቸው እና የዚህ የሪሞት ሴንሲንግ ወይም የርቀት ዳሰሳ ወይም መቆጣጠሪያ ቴክኖሎጂ ለደን ወይም ለእጽዋት ሽፋናችን የሚሰጠው ጥቅም ምንድን ነው? ምንድን ነው? መጀመሪያ እስኪ አገልግሎቱ ቀደም ባሉት የሬዲዮ መርሃ ግብሩ ላይ ሪሞሴንሲንግ ከሳይንሱ ጀምሮ ገለጻዎች ሲደረጉ ቆይተዋል። ብዙ አይነት አሉት እንግዲህ ሪሞሴንሲንግ ስንል ሳተላይት ጋ ነው የምንመጣው። ሳተላይቶቹ ደግሞ ከምንጠቀምባቸው አገልግሎቶች ይለያያሉ። ለምሳሌ በሁለት እንከፍላቸዋለን በዋናነት ሳተላይቶችን ኦፕቲካል የምንላቸዋለን፣ እንደገና ማይክሮዌቭ የምንላቸው ሳተላይቶች ይኖራሉ። ሌሎች በሌላኛው በኩል ደግሞ ስንመጣ ሳተላይቶች ፀሐይ ብርሃንን ሳይጠቀሙ በራሳቸው ሶርስ የሚጠቀሙ አሉ ወይም የፀሐይ ብርሃን የሚጠቀሙ አሉ። እነዚህ ሁሉ እንደ አገልግሎታቸው የተለያየ መረጃዎች ይሰጡናል። ከነዚህ ዞሮ ዞሮ ለደን የምንጠቀምባቸው ብዙ አይነቶች አሉ ለማለት ነው በዚሁ አጋጣሚ። ስለዚህ አንደኛውና ዋናው ደኑ የት አለ የሚለውን ነው። እንግዲህ ከነዚህ ዳታዎች የምናገኙ የት አለ ምን ያህል መጠን ነው። ደኑ ላይ ጉዳት እየደረሰ ነው ወይስ ቀድሞ እንደነበረው ነው ያለው? ጉዳት ደርሶበታል ወይም ተጎድቷል ስንል ደግሞ በሁለት ደረጃ እናየዋለን። አንደኛው ሙሉ በሙሉ ደኑ ተመንጥሮ ተነስቷል ወይስ ደኑ እየሳሳ እየተነሳ ነው ያለው? አንዳንዴ እንግዲህ በተለይ በተፈጥሮ በቅሎ የሚገኙ ደኖች ጋር ሙሉ ምንጣሮ የማይደረግባቸው ነገር ግን አልፎ አልፎ ጠቃሚ የሆኑ ትልልቅ ዛፎች እየተቆረጡ የሚመጡባቸው አካባቢዎች አሉ። እንደዛ ነው አሁን አሁን ባለው ሁኔታ እኔ ከዚህ በፊት የማውቃቸውን ደኖች መለስ ብዬ ከተወሰኑ ዓመታት በኋላ ሲሄድ በእኔ ዓይን እንኳን የተቆረጡት ዛፎች ምን ያክል ደኑን እንዳሳሱት የታዘብኩባቸው የኢትዮጵያ ደኖች አሉ። ከውስጥ ነው እየተመነጠረ እየሳሳ የሚሄደውና፣ ልክ ነዎት። ስለዚህ እነዚህን ሁለቱን ሙሉ ምንጣሩ የተደረገባቸውን ወይም ደግሞ እየሳሱ እየተነሱ ያሉ ደኖችን ማወቅ እንችልበታለን ማለት ነው። ሌላው እንግዲህ በመደበኛ እንግዲህ የደን ይዞታ መጠኑንና እየተጎዳ ነው የሚለውን ስናውቅ፣ አንዳንዴ ደግሞ ቦታው የማንደርስባቸው አካባቢዎች ይኖራሉ። ለምሳሌ በጣም በረሃ አካባቢ የሆኑ ጥቅጥቅ ደኖች ኖረውባቸው ሰው አይገባበትም ተብሎ የሚታሰቡ ቦታዎች ከደኑ ወጣ ብለን እንኖርና ደኑ መሀል ላይ ሰው አይደርስበትም ብለን ገምተን እርሻ መንጠረን የምናርስባቸው አካባቢዎች ይኖራሉ። የማይታዩ በዓይን በሰው ሲታሰብ እዛ ቦታ ላይ ምንም የሌለ ተብሎ የሚታሰብ ቦታ ላይ እርሻዎች የሚገኙባቸው ቢያንስ ተቆጣጣሪው አካል የማይደርስባቸው የማይደርስባቸው የምንላቸው ማለት ነው። እና እንደ ናይት ቦታዎች ላይ ይሄ ቴክኖሎጂ በትክክል ምን ጉዳት ደርሶበታል እዛ ድን ላይ የሚለውን ነገር የሚያሳየ ይሆናል። ይህንን ቴክኖሎጂ ስንጠቀም እንግዲህ ቅድም እንዳልኩት አይነቶቹ ብዙ ናቸው። ኦፕቲካል የምንላቸው ጨረርን ይልካሉ። ጨረሩ ተመልሶ ሲመጣ የዛን መጠን አይተን ደኑ ሳስቷል ወይም ሙሉ በሙሉ ተነስቷል ብለን የምናውቅበት አንዱ አለ። ሌላኛው የሪሞት ሴንሲንግ ቴክኖሎጂ ከዚሁ ከደንጋ የሚያያዘው ላይዳር የምንለው ደግሞ ቴክኖሎጂ አለ። የራሱን የሆነ ብርሃን የሚሰጥ ነው። ልክ እንደ ፀሐይ አይደለም። ከራሱ ከሴንሰሩ ተነስቶ የሚረጭ ነው። ያ የምንፈልገው የደን ቦታ ላይ ደርሶ ይመጣል። እንግዲህ ይሄ ብርሃን ሲረጭ በዛፉ ቁመት ከጫፉ ጀምሮ እንደ ብርሃኑ መጠን እስከ መሬት ድረስ መሄድ ይችላል። ስለዚህ የዛፉን ቅርንጫፍ፣ ታች ደግሞ ግንዱ የሚጀምርበትን ቦታ ድረስ ሊያይልን ይችላል። ይሄ ወደ ምን ይወስደናል ማለት ነው? የዛፉን ቁመት መለካት ያስችለናል። ዛፉ ምን ያህል ቁመት አለው የሚለውን ያስለካናል። እንደገና የዛፉ ቅርንጫፎች ላይ ደግሞ ተንጸባርቀው የሚመለሱ አሉ። ከዚህ ከላይዳር ከምንለው ሴንሰር ላይ ማለት ነው። ስለዚህ ከነዚህ ከዛፉ ቅርንጫፎች ላይ ተሰባስበው ተንጸባርቀው የሚመለሱትን ደግሞ አንድ ላይ ስናሰባሰባቸው የቅርንጫፉ መጠን ምን ያህል ነው፣ የዛ ዛፍ ቁመቱን አይተናል። ቅርንጫፉ ደግሞ ምን ያህል ስፋት አለው፣ ያንን መለካት ያስችለናል። ስለዚህ ደኑ ውስጥ አንደኛ ቁመታቸው ምን ያህል ነው የሚሉትን ያሳየናል። ሁለተኛ ደግሞ ደኑ ሙሉ በሙሉ የተሸፈነ ነው ወይስ ቅድም ስናነሳ እንደነበሩ የሳሱ የተቆረጡ ዛፎች አሉበት ብለን ስናነሳ የነበረውን በየጊዜው የሚወሰድ ስለሆነ በዚህ ጊዜ እዚህ ቦታ ላይ ነበር፣ ቀጣይ ላይ ሲወሰድ ግን ተነስቷል ማለት ነው የሚለውን ሊያሳየን ያስችላል ማለት ነው። ኖች የአንድ ዛፍ ዝርያ ላይ ሊሆኑ ይችላሉ ሰው ሰራሽ ካልሆኑ በስተቀር ለምሳሌ የጽድ ዛፍ ከተካልን ያው ጽድ ብቻ ሊሆን ይችላል፣ ምናልባት ውስጡ የሚበቅሉ ትናንሽ እፅዋት ካልሆኑ በስተቀር የባህር ዛፍም ከሆነ እንደዛ። ግን በተለይ የተፈጥሮ ደኖች ድብልቅ ናቸው። ምን ምን ዝርያዎች እንደሚበዙ ሲጠፉም፣ ደግሞ የትኞቹ ዝርያዎች እየጠፉ እንደሆነ፣ የትኞቹ ዝርያዎች እየበዙ እንደሆነ መለየት ያስችለናል። ሁለት ነገር ነው ያለው እዚህ ላይ አንደኛው ቅድም እንዳልኩት የኦፕቲካል የምንላቸው ከዛፉ ላይ ደርሶ የተንጸባረቀውን ብቻ ስለሆነ የሚያሳዩን በነዚ አይነቱን መለየት አንችልም። ሳስቷል አለ የት ቦታ ይገኛል የሚሉትን ነገሮች ሊያሳየን ይችላል። ሁለተኛ ላይ ያነሳሁት ላይዳር የምንለው ላይዳር በአይነቱ እንለያየዋለን። እሱንም አይነቱ የሚባለው የሚያንጸባርቀው የጨረር መጠን ማለት ነው። ፎቶን እንለዋለን። የፎቶኑ መጠን ስትሮንግ ወይም ጠንካራና ኃይለኛ ከሆነ እንግዲህ የላይዳር የሚረጨው እንግዲህ እንግሊዝኛ ትክክለኛ አማርኛውን ላይኖር ይችላል። የላይዳር ፎቶን፣ ፎቶን ስንል ብርሃን ማለት ነው። ብርሃን ነው እንግዲህ ብርሃኑ፣ የብርሃኑ መጠን አሁን የፀሐይ ብርሃንን ስንወስድ ከለሮች አሉ አይደለ? ሬምቦ የምንለው እንደዛ በዚህ በፎቶን ውስጥም ባለው መጠን በሰከንድ እስከ ሁለት መቶ ሺህ ፎቶንስ የሚረጩ ወይም የሚልኩ የላዳር ቴክኖሎጂዎች አሉ። ስለዚህ ይሄ መጠኑ ያደገ በሄደ ቁጥር የሚንጸባረቀውን አይነት ማየት እንችላለን። ዌብ ሌንግዝ የምንለዋለን እንግዲህ በፊዚክሱ ከአልትራቫይሌት እስከ ኢንፍራሬድ ባለው ዌብ ሌንግዝ አማርኛውን እንግዲህ በጣም የሞገድ በዛ የሞገድ ውስጥ ነው የሚለቀቀው ይሄ ጨረር እና በነዚህ ቪዝብል ከምንለው ከሚታየው እስከ ኢንፍራሬድ ባለው ውስጥ ዛፎች በአይነታቸው የሚያንጸባርቁት አይነት አለ። ስለዚህ በእነዚህን አይነቶች የተነተንን ስንሄድ የብርሃን መጠኑንና የሚንጸባረቀውን በማገናዘብ ዛፎችን አይነታቸውን ልለይበት ይችላል። ሁለተኛ መሬት ላይ ሄደን የዛፎችን እንለካለን። እንግዲህ በደን ሳይንስ ላይ ያሉ ሰዎች የዛፉን ቁመት ይለካሉ። እንደገና ክራውን የምንለው ቅርንጫፉን መጠኑን የሚለኩበት መሳሪያ አላቸው። ሂፕሶሜትር ይባላል። የቁመት መለኪያው ዛፍ ቁመት የሚለኩበት ከመሬት ማለት ነው። ክራውንም እንደዛው የሚለካበት መሳሪያ አለ። ክንፉ ወይም ቅርንጫፉ የተንሰራፋበትን ሳይዙን ቅርጹን የምናውቅበት ማለት ነው። ስለዚህ የዛን የዛፍ ቅርጽ ከሚንጸባረቀው ሪሞት ሴንሲንግ ወይም የላይዳር ፎቶን እንነሳና ሁለቱን ሞዴል ማድረግ እንችላለን ማለት ነው። ሞዴል በማድረግ እያንዳንዱ የዛፍ ዝርያ ምን ይመስላል የሚለውን ማሳወቅ ወይም ማወቅ እንችላለን። በእኛ ደረጃ አሁን በነጻ የምንጠቀመው የላይዳር ዳታ አለ፣ ከናሳ የሚገኝ አሁን በምንለው ደረጃ አያሳይም። 25 ሜትር አካባቢ ነው ቅድም ስለ ሪስቶሬሽን ስታነሱ ነው የነበረው። ሀያ አምስት ሜትር አካባቢ ነው፣ ሀያ አምስት ሜትር አንዳንዴ ትልልቅ ደኖች ጋር ሀያ አምስት ሜትር ይሆን እናገኝ እንችላለን። በሰው ሰራሽ የተተከሉት ቦታዎች ላይ ግን እንደዚ አይነት መጠን ያላቸው ዛፎችን ማግኘት አንችልም። ስለዚህ በዚህኛው ላናገኝ እንችላለን። ተቋማችን እርግጥ ላይዳር በአይሮፕላን ላይ የሚጫን ሴንሰር አለሁ። በዛ የሚነሱ አሉ። በዛ የዛፎችን ዝርያ ሊያስለየን የሚችል እየጀመርን ነው ያለን ፕሮጀክት ነው። እዚህ አዲስ አበባ አካባቢ ላይ የተነሳ ላይዳር ዳታ አለ። ገና ጅምር ነው። የመጨረሻ ውጤቱን አላየንም። እርግጥ ትንሽ አዲስ አበባ አካባቢ ያለው ጥቂት ዛፎች ናቸው ያሉት፣ ወይ ባህር ዛፍ ነው ወይ ጽድ ነው፣ መጠነኛ ደግሞ የኮሶ ዛፎች ነው ያሉት። ለመለየት ብዙ ከባድ አይደለም። ይሄ እኛም በአይሮፕላን የተነሳው ላይዳር ዳታ መረጃውም በጣም ጥሩ ስለሆነ እነዚህ ነገሮች ሊያስለየን የሚችል ነው እና በእሱ መለየት እንችላለን። ቴክኖሎጂ ያስችላል። አሁን ባለበት ደረጃ ግን በኢትዮጵያ ያንን የሚሰራ ሴንሰር የለንም። መስራት መዛፎችን በአይነት ግን መለየት ያስተል። ሌላው የሪሞ ሴንሲንግን ጥቅም ደን ጋ ስናመጣው በየዘመናቱ ምን ይመስላል የሚለውን ደኑን ሊያሳውቀን ይችላል። ወደ ኋላም ወደፊትም ወደ ኋላም ወደፊትም መሄድ እንችላለን። ነገር ግን ወደፊት ልናውቅ የምንችለው እንዲህ ከተደረገ እንዲህ ይሆናል፣ እንዲህ ከተደረገ እንዲህ ይሆናል፣ ፕሪኮንዲሽን ወይም ቅድመ ሁኔታ ይኖረዋል። ሞ እንግዲህ ያው ሳይንስ ላይ ሞዴል ነው መሰረት ነው። የህዝቡ አሁን ያለበት ለውጥ ፍጥነቱ ምንድን ነው የሚመስለው? በዚህ ቢሄድ ህዝቡ ይሄናል፣ ቢያድግ የእርሻ መሬቱ በዚህ መጠን ቢሰፋ የሚሉት ነገሮች ሞዴል እሱ ይተነበያል። ሁለተኛ ደግሞ አሁን ለምሳሌ አሁን ግሪን ሌጋሲ ያለ አሁን የአረንጓዴ አሻራ ስራ አሁን እየተሰራ ነው። በአመት ይህን ያክል ቢሊየን ችግኝ እንተክላለን እያልን ነው። በዚህ ከቀጠለ የሚሉት እነሱ እነሱን ሞዴል መስራት ይቻላል። እነሱ ሞዴል እየሰራን ደናችን ወደዚህ ይሄዳል የሚለውን ነገር ማየት እንችላለን። የወደፊቱን በመተንበይ ማለት ነው። ያለፉት ስንል ግን ይሄ የሳተላይት መረጃ መወሰድ ከጀመረበት ጀምሮ በሌለው ዳታ መስራት ስለማይቻል፣ እርግጥ ሞዴል መስራት ይቻላል። እሱም የሳተላይት ዳታውን ተጠቅመን አሁን ለምሳሌ ናሳ በነፃ የላንድ ሳት የምንለው ሳተላይት ታይፕ አለ። በነፃ ለህዝቡ እንዲጠቀም ማድረግ የጀመረበት በፈረንጆች አቆጣጠር 2008 አካባቢ ነው። ነገር ግን ዳታው ከ1972 ጀምሮ አለ። ስለዚህ ከ1972 ጀምሮ የደናችን ሁኔታ ምንድን ነው የሚለውን ቢያንስ የሃምሳ ዓመቱ ወደኋላ ማወቅ እንችላለን። መስራት እንችላለን መስራት እንችላለን። አሁንም እየሰሯቸው ያሉ ስላሉ በዛ መጠቀም እንችላለን። በአመታት ልዩነት ውስጥ ደኑ ከየት ወዴት እየሄደ ነው የሚለውን ቅድም ግሪን ሌጋሲም ተነስቷል። ሌጋሲው የጨመረው ወይስ ያሻሻለው ምንድን ነው የሚለውን ኮንትሪቢሽኑን ማየት እንችላለን ማለት ነው። ያለውን የደን ሀብት ብዛት ስፋትና ይዘት ከመሬት በሰው ኃይል ቅኝትና መረጃ ስብሰባ ማጥናት ይቻል ይሆናል። ነገር ግን ይህ አሰራር እጅግ አድካሚና ከፍተኛ ወጪም የሚጠይቅ ነው። ከዚህ ባሻገር ይህን ማከናወን ቢቻል እንኳ በብዙ ዓመታት ልዩነት በሚሰበሰብ ውስን ናሙና ነው የሚሆነው። የሪሞት ሴንሲንግ ማለትም የርቀት ዳሰሳ ወይም መቆጣጠሪያ ቴክኖሎጂ ተከታታይነት ያለው መረጃ በመሰብሰብም ሆነ ሰፊ ቦታ በመሸፈን ትልቅ ጥቅም አለው። ይሄ ቴክኖሎጂ ደን ላይ የሚኖረው በአንድ ጊዜ ብዙ ቦታዎችን መሸፈን በመቻል ነው። መደበኛ በደን ሳይንስ ኢንቬንተሪ ይባላል። ፎረስት ኢንቬንተሪ ወይም ሰርቬይንግ ስራ ይሰራል። ሳምፕል ነው የሚወሰደው። ሳምፕል ይወሰድና ከዛ ሳምፕል በመነሳት ነው ደኑ እንደዚህ ነው መጠኑ ይህን ያህል ነው የሚል ነገር መሰራት የሚቻለው። በዚህ ግን በየአመታቱ ቦታው ተሸፍኖ ስላለ በሙሉ የኢትዮጵያን በአንድ ጊዜ የደን ሁኔታ ምንድን ነው፣ ጌት ተጎርት አልተገኘ አልተጎዳም የሚለውን በሆነ ቀን ኢንተርቫል ውስጥ እየሰራን ማወቅ ያስችለናል። ስለ ክላይሜት ቼንጅ ብዙ እየተባለ ያለው ደግሞ ክላይሜት ቼንጅን እንገታለን ሙሉ በሙሉ እንኳ ባናስቆም ሚቲጌት እናደርጋለን የምናደርግበት መቀነስ፣ የአየር ንብረት ለውጥ ችግርን መቀነስ የምንችልባቸውን መንገዶች ማመቻቸት እንችላለን። ማመቻቸት እንችላለን ስንል ከሚሰሩ ስራዎች ውስጥ መካከል አንዱ ደን ነው። አዳጊ ሀገሮች ተብለው ኢትዮጵያ እንደሚጠሩት ወይም የትሮፒክስ አካባቢ አሉ ተብለው ደኑም አለ ተብሎ የሚታሰብበት ከአየር ላይ ካርቦን ዳይኦክሳይድን ይሰበስባል ያመቃል፣ ተብሎ ሲቆረጥ ደግሞ ካርቦን ዳይኦክሳይድን ይለቃል ተብሎ የሚታሰብበት አካባቢ ላይ ነው ያለ ነው። እኛና በተለይ ከምድሮ ገብ አቅራቢያ ለምድሮ ገብ ቅርብ የሆኑት በአፍሪካም እንደ ዛይር ወይም የኮንጎ ጫካ የሚባለው በአሜሪካም የአማዞን ጫካ የሚባለው ወደ ኤዥያም ስንሄድ ደግሞ የደሴቶቹ ጫካዎች አሉ። የዓለም ሳንባ ይባላል። ደን የዓለም ሳንባ ነው የምንለው። ስለዚህ ይህንን ቴክኖሎጂ ተጠቅመን ደኖቻችን ምን ያህል የካርብን መጠን ራሳቸው ወይም ይሄ ባዮማስ ስንለዋለን እንግዲህ በመደበኛ አሰራር ወይም የደን ሰዎች መሬት ላይ ይሄዱና የዛፉን ወገብ ይለካል ዲያሜትር የምንለው ከዛ ዛፉ ቁመት ይለካል። ከዛ ቦሊውም ተሰርቶ አርባ ሰባት 50 በመቶ ካርበን ነው ተብሎ ይታሰባል። ያ ይቀየርና ይሄ ዛፍ ቢቆረጥ ይሄን ያህል መጠን የካርቦን ዳይኦክሳይድ ወደ አየር ይለቃል። ወይም የዛፉ እድገት እንደዚህ ነው፣ ባደገ ቁጥር ይሄን ያህል መጠን ካርቦን ዳይኦክሳይድ ከአየር ላይ ይወስድልናል እየተባሉ ይሰራሉ። ይሄ በሳምፕሊንግ ነው የሚሠራው፣ ሞዴል ነው የሚሰራው ወደ ደኑ ጋር ስንመጣ ግን ቅድም የላይዳርን አንስቻለው። ቁመት እንለካለን፣ ክራውን ቮሊዩም እንሰራለን። ስለዚህ የደኑን ቮሊዩም መስራት እንችላለን። ከዛ ቮሊዩም ተነስተን እነሱ በሳምፕል የሚሰሩትን እኛ ደግሞ በዚህ ቴክኖሎጂ የካርበን መጠኑ ይሄናለሁ ወይም ባዮማሱ ይሄናለሁ። አሁን ኢትዮጵያ ከአላት ደን መጠን በመጠበቅ የምጠይቀው የካርበን ክፍያ የሚባል አለ። ፋይናንስ እንግዲህ እዛው ብዙም ባልገባበት ምን ያህል በደንብ ሰርተንበት ተጠቅመንበታል የሚለው ጥያቄ ቢሆንም የእኛ ደህን ይሄን ያህል የካርበን መጠን አለው። አሁን ባለበት ደረጃ እድገቱን ጠብቆ ቢሄድ ይሄን ያህል የካርበን መጠን ወይም ካርቦን ዳይኦክሳይድ ከአየር ላይ ይሰበሰባል። ይህን ያህል ካርቦን ዳይኦክሳይድ ደግሞ እነሱ የሚያሰሉበት ገንዘብ አላቸው። ይህን ያህል ገንዘብ ይገባናል የሚለውን መከራከር ያስችለናል ማለት ነው። ረባውያን ቻይናንም ጨምሮ በካርቦን ልቀት ታዳጊውን ዓለም እየጎዱበት ያለበት ሁኔታ አለ። የታዳጊው ዓለም አስተዋጽኦ ትንሽ ነው፣ ካርቦን በማመንጨት የነሱ ብዙ ነው። ተጎጂዎቹ ግን እኛ ነን። ይሄን ለማካካስ እነሱም ያው ካርቦን ክፍያ የሚከፍሉበት ሁኔታ ያለ ማድረግ ደግሞ እኛ የደን ሀብታችንን እያሳደግን የካርቦንን ወደ መሬት የመውሰድ ወይም ወደ እጽዋት የመውሰድ አቅማችን እያሳደግን ስንሄድ ጥያቄውን ማንሳት ይቻላል። እንደተባለው ግን በዚህ ላይ በቂ መረጃ እንዲኖረን በየአመቱ በየሁለት ዓመቱ ሀገሪቱ በዚህ ዘርፍ እየጨመረች ያለውን አቅም ማለት የእጽዋት አቅሟን እያሳደገች ያለበትን ሁኔታ መረጃ ለማቅረብ ቴክኖሎጂውን በደንብ መጠቀም የለብንም። ይሄ ምንም ጥያቄ የለውም። እኔም በዋናነት ትልቅ አስተዋጽኦ አለው ይሄ ቴክኖሎጂ ብዬ ሳነሳ በዋናነት መጠቀም እየቻልን ነገር ግን ያን ያህል በተገቢው መጠን አሰራንበትም። ሙከራዎች አሉ ይሄንን የሚደራደሩ ያው የራሱ ተቋም ስላለ ያንንም ስራ ደግሞ ሰርቶ ከሚመለከታቸው አካል ጋር የሚነጋገርም ተቋማት ስላሉ ዳተሳችንን ስናየው ጠንካራ አይደለም ነው። ከእኛም ጋር ከእነዚህ ተቋማት ጋር የጀመርናቸው ነገሮች አሉ፣ ግን ጠንካራ አይደለም። አሁን ለመደራደርም በመጀመሪያ እጅህ ላይ ዳታው መኖር አለበት። ይሄን አለኝ ተዓማኒ ዳታ በጣም ጥሩ ነገር ነው ያነሳኸው። ተዓማኒነት ትልቁ ነገር ነው። አሁን ብዙ ኢኒሼቲቮች አሉ በዚህ በተለይ ከካርበን ንግድ ጋር ሬድ ፕላስ የምንለው አለ። ዝም ብሎ ደግሞ አሁን ሬድ ፕላስ ኢሚሽንን ከፎረስትና ከዲግራዴሽንና ከዲፎረስቴሽን መቀነስ ነው የሚለው ራሱ ስሙ ራሱ ከዲፎረስቴሽን ከዲግራዴሽን መቀነስ ነው። ስለዚህ ከዲፎረስቴሽን ከዲግራዴሽን እንግሊዝኛው ያው ዲፎረስቴሽን፣ ሙሉ በሙሉ ዲፎረስቴሽን ማለት የደን ማጥራት ወይም የደን ማጥፋት ማጥፋት። ዲግራዴሽን ደግሞ ደረጃውን በሳሳ መጠን መቀነስ የሳሳ ደኖችን ይቆረጣሉ እየሳሳ የሚሄድበት ነው። ዲግራዴሽን ስለነ ፎረስት ዲግራዴሽን፣ ሁለቱም የት ናቸው የሚለውን ቤዝ ዳታ ያስፈልጋል መጀመሪያ። ይሄን ያህል ነበረ መነሻ መረጃ ግን ያስፈልጋል። መነሻ መረጃ አለ እየተሰሩ ማለት ነው። እንደው ከፖሊሲ አንጻር ለምሳሌ አሁን የደን ሽፋን ያለባቸው አካባቢዎች ጥሩ የደን ሽፋን አለ እዚህ አካባቢ፣ እዚህ አካባቢ ግን የሳሳ ነው። ግን መሸፈን እንችላለን። መቼም እንደነ ቻይና በረሃን እናጥፋ ባንልም እነሱ አሁን በረሃውን ለመቀነስ ወደ በረሃው ደን በመትከል እየገፉት አለ። ጎቢ በረሃ ነው የሚባል በሰሜን በኩል፣ እሱን ለመግፋት ጥረት እያደረጉ ነው። እኛ ደግሞ በረሃ ያልሆነ ቦታ በረሃ እየሆነብን ነው። ስለዚህ እሱን ለመቀነስ እዚህ አካባቢ ደን መትከልና መመለስ እንችላለን። እዚህ አካባቢ ደግሞ ደኑ በጥሩ ደረጃ ነው። ቅድሚያ ለዚህኛ ይሰጥ። እነኝ እነኝን መሰል ሀሳቦችን ለማቅረብ ምን ያክል ተጠቅመንበታል? ምን ያክል ይጠቅመናል? አሁን ያነሳው ጥያቄ ላይ ስንመጣ በመጀመሪያ እንደ ሀገር የመሬት ፖሊሲ ሊኖረን ይገባል። የመሬት አጠቃቀም ፖሊሲ ቢኖረን ይህና ተዳፋትነት ያለው መሬት ለእርሻ እስከዚህ ተዳፋትነት ያለው ደግሞ ለደን በፖሊሲ ተለይቶ መቀመጥ አለባቸው። እንደ ሀገር እንግዲህ ብዙ ሙከራዎች እንዳሉ አውቃለሁ። ጸድቆ፣ መሬት ላይ ግን በዚህ ተጠቀሙ የሚል ፖሊሲ እጃችን ላይ የለም። ክቡራትና ክቡራን የሀገር ልጆች በመላ ሀገሪቱ ያለውን ሁኔታ ስንመለከት የመሬት አጠቃቀም ችግር መኖሩን በግልጽ ማስተዋል ይቻላል። ጥሩ የሰብል ማሳ መሆን የሚችል ቦታ በአርዛፍ ለምቶበት በእጽዋት ሊሸፈን የሚገባው እልም ያለ ተራራና ተዳፋት እህል ተዘርቶበት ማየት የተለመደ ነው። እናም እንደ የመሬቱ አቀማመጥና ተዳፋትነት መጠቀም የሚያስችል የመሬት አጠቃቀም ፖሊሲ መኖር እንዳለበት ልብ ይሏል። የዛሬውን አበቃን። በቀጣይ ሳምንት በዚህ ርዕሰ ጉዳይ የመጨረሻ የሆነውን የሪሞት ሴንሲንግ ማለትም የርቀት መቆጣጠሪያ ወይም ዳሰሳ ቴክኖሎጂ ለግብርና ሥራ ያለውን አበርክቶ ይዘን እንመለሳለን። ጌታቸው መላኩ ነበርኩ። መልካም ሳምንት። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋ